በነቀምቴ ከተማ ባለፈው ቅዳሜ አንድ ወጣት በስህተት እንደተገደለ የከተማይቱ የኮሚኒኬሽንስ ጽህፈት ቤት ኃላፊ አቶ ደሳለኝ በኮንጃ ለቪኦኤ ገልጸዋል። ወጣቱን የገደለው ታጣቂ በቁጥጥር ስር መዋሉንም ኃላፊው አክለው አመልክተዋል። በሌላ በኩል በኩምሳ ሞረዳ ቤተ መንግሥት ከአርባ ዘጠኝ በላይ ሰዎች ከታሰሩ ሶስት ወር ማለፉና እስካሁን አለመጠየቃቸውም ተነግሯል። መንግስት መፍትሄ ይስጠን ሲሉ ቤተሰቦች እየጠየቁ ናቸው። የኮሚኒኬሽን ጽህፈት ቤቱ ኃላፊ በፖለቲካ አመለካከቱ የታሰረ የለም ብለዋል። ማቆር መልካ ተጨማሪ አለው። ናውል ወይም ጳውሎስ አባት መሆናቸውን ይናገራሉ። ጥር 23 2012 ዓ ም ባለፈው ሳምንት ቅዳሜ ከጠዋቱ 3 ሰዓት ገደማ ላይ ነው ልጄ በአንድ የመንግስት ታጣቂ የተገደለው ይላሉ። ስለ ሁኔታውም እንዲህ ይገልጻሉ። ምስጋኑ ለሚባለው የነቀምቴ ከተማ አባገዳ ነው። በዛ ዕለት ልጄ ጳውሎስ በጠዋት ተነስቶ ወደሚሠራበት ጋራዥ ሄደ። መካኒክ ነው። እኔም ለስብሰባ ሄጄ ነበር። ከሆስፒታል ልጅ ታሟል ብለው ደወሉልኝ። ሲሄድ የልጄን አስክሬን ገንዘው ሰጡ። ራሴን መቆጣጠር አልቻልኩም። እንደሰማሁት ከሆነ የመከላከያ ሰራዊት አባሉ ተኩሶ ሲገለው ሌላ ከእርሱ ጋር የነበረው ባልደረባው ተው አትተኩስበት ብሎ ሲለምነው ነበር። አሁን እንግዲህ ገዳዩን አስረነዋል ብለው ነው የነገሩኝ። መንግስት ፍትህ እንዲሰጠኝና የልጄ ገዳይ ፍርድ ቤት ቀርቦ አስፈላጊ እርምጃ እንዲወሰድ እፈልጋለሁ፣ ይላሉ አቶ ምስጋኑ። የነቀንቴ ከተማ ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ደሳለኝ በኮንጃ የጳውሎስ በመንግስት ታጣቂ መገደል አሳዛኝ ክስተት ነው፣ ግድያው የተፈጸመውም በስህተት ነው ብለዋል። ማንኛውም ያልታጠቀ ሰው በዚህ ሁኔታ መገደል የለበትም ካሉ በኋላ በገዳዩ ላይ የተወሰደ እርምጃ ካለ ተጠይቀው ሲመልሱ እንዲህ ብለዋል። የልጁ ስም ጳውሎስ ይመስለኛል። ህይወቱ በምን ምክንያት እንዳለፈ ከጸጥታ አካላት መውሰድ ትችላለ። ነገር ግን በስህተት ነው የተፈጸመው። ግድያውን የፈጸመ የመከላከያ ሰራዊት አባልም ተይዟል። በከተማችን ተኩስ እንዲኖርና የማንኛውም ሰው ህይወት እንዲያልፍ ፍላጎት የለንም። የተጎጂ አባትና ህብረተሰቡን ይቅርታ ጠይቀው እርቅ የሚፈጽሙበት ሁኔታ ላይ ከነቀምቴ የሰራዊቱ አዛዥ ጋር ስንወያይ ነበር። ሰው ወንጀል ቢፈጽም እንኳ በህግ ነው መጠየቅ ያለበት እንጂ መገደል የለበትም። የሟች አባት ገዳዩ በመደበኛ ፍርድ ቤት እንዲዳኝ መፈለጋቸውንና ስለተፈጠረው ሁኔታ ማብራሪያ እንዲሰጡኝ ወደ ከተማው የማዘዣ ማዕከሉ አዛዥ ኮሎኔል ከፍ ያለው በደውልም ስለ ጉዳዩ አላቅም በማለታቸው አጥጋቢ መልስ ላገኝ አልቻልኩም። የነቀምቴ ፖሊስ ኃላፊም እንዲሁ ጉዳዩ አይመለከተንም ብለዋል። በሌላ በኩል በነቀምቴ ኩምሳ ሞሮዳ ቤተ መንግስት ከ49 ሰዎች በላይ ፍርድ ቤት ሳይቀርቡ ከሶስት ወራት በላይ መታሰራቸውን ከቤተሰብ መካከል አንድ ግለሰብ ተናግረዋል። ትንሽ ፍሬዘር መሰለ ይባላል። የታሰረ ባለቤት የሀይሌ ሰለሞን ይባላል እና የታሰረበት አሁን ሶስት ወር ከሁለት ሳምንት ነው። ምንም አይነት መፍትሄ የለም። ፍርድ ቤት አልሄደም፣ ወይ አልተፈረደበትም። ምንም የተባለው ኬዝ የለውም። ይሄ ነው ያ ነው አልተባለም። እስካሁን ግን ከአንድ መፍትሄ ሶስት ሶስት ከሁለት ሳምንት ማለት ለአንድ ቤተሰብ እንዴት ከባድ እንደሆነ ማሰብ ትችላላችሁ። አንተ ገዳይ ነህ፣ አንተ አባው ነህ በሚል ኬዝ ነው ይህንቺ ደግሞ ፓርቱታ አይደለም። እኛ ኩሽና ቁመን ሰተን ራሳችን የምናስተዳድር ሰዎች ነን። ከቤት ኪራይ እንኳን አልወጣለም። የሁለት ልጆች አባት ነው። በጣም ከባድ አንዳሽነት አለበት። ሰው አንድ ሰው ወንጀል ካለበት ሕግ አውቆት መቀጣት አለበት። ግን እነሱ ምንም አይነት ነው የማይሰጡ ሰዎች በቃ አዘን የሚባል ወላት ተመቶ ለኦፕሬሽን የሆነው ተመቶ ነው። ተደብደቡ ፊልስ ከዛሬ ደግሞ አንድ ምግብ አይቀምስም። ሁለተኛ ወሩ ነው። ምግብ ከበላ ራሱ ምግብ ስናደርስ ራሱ ደግሞ አንዳንዴ ያባርሩናል። ከዛ አካባቢ ራሱ የሚመለከተው አካል ካለ እርዱን፣ መፍትሄ ስጡልን ማለት ፈልጋለ። የከተማው ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ደሳለኝ በኮንጃ በኩምሳ ሙሩዳ ታሰሩ ስለተባሉ ግለሰቦች ጉዳይ ሲመልሱ እንዲህ ብለዋል። በፖለቲካ አመለካከታቸው የታሰሩ ሰዎች አሉ ለተባለው፣ ሰው በዚህ ሁኔታ አይታሰርም። ምክንያቱም የፈለገውን አመለካከት ለማራመድ ሙሉ መብት አለው። ስማቸው የተጠቀሱ ግለሰቦችን ከፖሊስ ጽፈት ቤት አጣርቼ በሌላ ጊዜ መረጃውን ብሰጥ የተሻለ ይሆናል። ነቀምቴ ከተማ በአሁኑ ሰዓት የተሻለ ሰላም አላት፣ የንግድና ማህበራዊ እንቅስቃሴም በጥሩ ሁኔታ ውስጥ ይገኛሉ ያሉት ኃላፊው የጸጥታ ችግሮች እንዳይፈጠሩ የባለሶስት እግር ተሽከርካሪ ማለትም ባጃጅ እንቅስቃሴ ከምሽቱ አንድ ሰዓት ተኩል በኋላ ተከልክለዋል ብለዋል። ሰዎች በምሽት መንገድ ላይ ከታዩ በመንግስት ታጣቂዎች ይደበደባሉ ተብሎ የተነሳውን ወቀሳ ግን አስተባብለዋል ኃላፊው በኩምሳ ሞሮዳ ቤተመንግስት ታሰሩ የተባሉ ግለሰቦች ለመ እንደታሰሩ ከሶስት ወር በላይ ለምን ፍርድ ቤት እንዳልቀረቡና መቼ ይፈታሉ የሚሉ ጥያቄዎችን የከተማውን ፖሊስና ማዘዣ ማዕከል ለመጠየቅ ያደረግኩት ጥረት አልተሳካም። የኦሮሚያ ክልል ጸጥታና አስተዳደር ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱም ስብሰባ ላይ ነኝ በማለታቸው መረጃ ላገኝ አልቻልኩም። በነቀምቴ የኩምሳ ሞሮዳ ቤተመንግስት ስር ዙሪያ ተጨማሪ መረጃዎች እንዳገኘው ይዤ ለመቅረብ እሞክራለሁ። ለአሜሪካ ድምፅ ናኮር መልካ ካምቦ